በሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጎን ተሰልፈው የአካል ጉዳት የደረሰባቸው የቀድሞ ተዋጊዎች ዛሬ ማክሰኞ ታህሳስ አንድ ቀን 2017 ዓ ም የክልሉ ዋና ከተማ መቀለ ከአድግራትና ሌሎች ከተሞች የሚያገናኝ መንገድ በተቃውሞ ለሰዓታት ዘግተውታል ከአምስት መቶ በላይ የጦር አካል ጉዳተኞች በተቃውሞ ለአራት ሰዓታት የሚያክል መንገዱን ከዘጉት በኋላ ከትግራይ ክልል የጸጥታ አመራሮች አንዱ የሆኑት ሜጀር ጀነራል ማሾ በየነ እነሱን ለማነጋገር ወደ አካባቢ በመጓዛቸው መንገዱን ተከፍቷል። በሰልፉ ከተሳተፉት አንዱ ገብረ ማርያም በየነ በዚህ ተቃውሞ በመቶ የሚቆጠሩ ተሽከርካሪዎች ለሰዓታት ቁመዋል ብሏል። ከባድ የአካል ጉዳት ያለባቸው የቀድሞ ተዋጊዎች በትጥቅ ማስፈታትና መልሶ ማቋቋም ሂደት ላይ ሙሉ አካል ካላቸው የጽህፈት ቤት ሰራተኞች የቀድሞ ተዋጊዎች ጋር መመደብ ለተቃውሞ ምክንያት መሆኑን ገልጿል። የጦር አካል ጉዳተኞች ወደ ሕብረተሰብ ከተቀላቀሉ በኋላ ተጨማሪ ድጋፍ ስለሚሹ ምድባቸው ከሌላ መለየት ይገባል ይገባል ብሏል። ገብረ ማርያም ገና ሕክምና ገወደ ተሐካማ ያለው ገና ሕክምናውን ያልጨረሰ የሚሰናበት ታካሚ ያለም ተሰናብቶ ወደ ህብረተሰቡ ይቀላቀላል እንጂ ወደ ሕክምና ማእከል ተመልሶ አይገባም። ከታድሶ በኋላ ሕክምና ያስፈልጋችኋል ተብሏል ግን መቼ እንደምንታከም አይታወቅም። አሰራርም አልተዘረጋም። ከታድሶ ማእከላት ወደ ቤታችን ከሄድን በዛው ትረሱናላችሁ ያዋል። ሌላ ደግሞ ይህ አጉላ ካምፕ ለማሰልጠኛ እንጂ ለጦር አካል ጉዳተኛም የማይመች ካምፕ ነው። በዚህ ብርድና ንፋስ ያለበት ቦታ አመራሮች ጠይቀውናም አወያይተውን አያውቁም። ሌላ ስሙ እንዲጠቀስ ያልፈለገ የተቃውሞ ተሳታፊ በበኩሉ ከፍተኛ የአካል ጉዳት እንደደረሰበት ገልጾ እስካሁን ሕክምናው እንዳልጨረሰ ተናግሯል። ሆኖም በትጥቅ ማስፈታትና መልሶ ማቋቋም ሂደት ወደ ህብረተሰብ እንደሚቀላቀል ተገልጾለት ቀጣይ ሕክምናው እንዴት እንደሚከታተል ግን እንዳልተነገረው ገልጿል። ከሁለት ዓመት በላይ የጦር አካል ጉዳተኞቹ በአመራሮቹ ተረስተዋል ያለው የተቃውሞ ተሳታፊ እናናግራቸዋለን ብለው ስለመጡ የዘጋነው መንገድ ከፍተነዋል ብለዋል። ብዙ ብዙ ደብዳቤዎች ወደ አመራሮች እንዲያናግሩን ልከናል። ልመጡ ፈቃደኛ አልሆኑም። መንገድ ስዘጋ ግን መጠዋል። ቀድመን ስንጠይቅ ነው ጥያቄያችን መመለስ የነበረባቸው። ህብረተሰብ ማስተጓጎል ስህተት መሆን እናውቃለን ግን እዛው ያለው በጣም ምድሮታል። ከጭንቅላቱም ገና ብረቱ ያልወጣለትም አለም። ጀርባው የተሰበረ በብርድ የሚሰቃይ ሰውም አለም ችግሩ የሚፈታ ሰው በመምጣቱ መንገዱን ከፍትነዋል። ከመቀለ ወደ ሐውዜን ለስራ ጉዳይ በጉዞ የነበረና በተቃውሞ ምክንያት ለሰዓታት መንገድ ተዘግቶበት እንደ ተስተጓጎለ የሚናገረው ብርሃነ ገብረ እግዚአብሔር የተባለ በበኩሉም ብዙሓት እዮም ተንቆሉ ኢዶም ልቶ ብዙሕ ጠባሳ ብዙ ናቸው እጃቸው የተመቱ በፊታቸው ጠባሳ ያለባቸውና ጉዳተኛ መሆናቸው በግልጽ የሚታይ መንገዱን የዘጉት በድንጋይ ነው። ምንም አይነት የጦር መሳሪያ ይሁን ሌላ ነገር አልያዙም። በሰላማዊ መንገድ ነው ጥያቄ ያቀረቡት። ብዙ መኪኖች ቆመዋል። እኔ እንኳን ከሶስት ሰዓታት በላይ ቆም ያለውም፣ ይህ የቆመ ህዝብም ጥያቄያችን እንድሰማን እንፈልጋለን እያሉ ነበርም። እኔ አስቸኳይ ስራ ነበረኝ፣ ሌሎችም እንዲሁ ስራቸው ተስተጓጉሏል። ጥያቄያቸውን የሚመለከተው አካል ሊመልሰው ይገባል። መንገዱ ከተከፈተ በኋላ ከክልሉ የጸጥታ ኃይሎች አመራሮች አንዱ ከሆኑት ከሜጀር ጀኔራል ማሾ በየነ ጋራ የጦር አካል ጉዳተኞቹ በካምፓቸው ጥያቄዎቻቸውን አስመልክቶ ተወያይተዋል። ጀኔራሉ ሕክምና የሚያስፈልጋቸው የጦር አካል ጉዳተኞች በቂ ሕክምና እንዲያገኙ መንግስት አቅሙን መሰረት አድርጎ ይሰራል፣ እንዲሁም የቀድሞ ተዋጊዎች በትጥቅ ማስፈታትና መልሰው ማቋቋም ሂደት ላይ ሙሉ አካል ካላቸው የጽህፈት ቤት ሰራተኞች የቀድሞ ተዋጊዎች የተካተቱበት እንደሚስተካከል መናገራቸው የውይይቱ ተሳታፊዎች ለአሜሪካ ድምጽ ገልጸዋል። በተመሳሳይ የጦር አካል ጉዳተኞች በቂ ሕክምና አለማግኘታቸውንና የተመደበላቸው በጀትም እየተመዘበረ እንደሚገኝ በመግለጽ በመቀለ ከተማ በተደጋጋሚ ከአሁን በፊት ተቃውሟቸውን ማሰማታቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም